በስደት ግብጽ የሚኖረው የቀድሞ መምህር ቤኛ ገመዳ የአዲስ አበባውን ማዕከላዊ የወንጀል የምርመራ ቢሮ ሲያስታውስ እንቅልፍ ይነሰዋል። በኦሮሞ ነፃ አውጪ ግንባር አባልነት ተጠርጥሮ ከሚሰራበት የጋምቤላ ክልል ወደ ምርመራ ቢሮ እንደተወሰደ የሚናገረው ቤኛ በጎርጎርሳዊው የዘመን አቆጣጠር ከ2011 እስከ 2015 ዓ ም በተለያዩ እስር ቤቶች ቆይቷል። በኛ፣ እንደሚለው በአዲስ አበባ የወንጀል ምርመራ ዋና መስሪያ ቤት ወይም በተለምዶ ማዕከላዊ ሲደርስ መጀመሪያ የታሰረው ከጨለማ ቤት ነበር። በኢትዮጵያ መንግስት አጠራር ሰማንያ አራት ተብሎ የሚጠራ ወይ ደግሞ ጨለማ ቤት፣ ምንም መብራት የደለበት ውስጥ ገባሁኝና እዛ አራት ወር ሙሉ ታሰርኩኝ። እዛ እስር ቤት ውስጥ በነበርኩበት ጊዜ ጀርባይን በኤሌክትሪክ ቶርች እያደረጉ እያቃጠሉ፣ ጥፍሬን በከስክስ ጫማ እየረገጡ እየነቀሉ፣ በጥፍር መቁረጫ እየጎተቱ፣ ውሃ እያርከፈከፉብን፣ በኤሌክትሪክ ሽቦ እየገ ያደረፉን እኔም የማላውቀውን ነገር እመን፣ ይህን አድርጋል፣ የምታውቀውን ተናገር እያሉ እየደበደቡ ምርመራ ከሌሊቱ ሰባት ሰዓት እስከ አስር ሰዓት እያደረጉብኝ ወደ ጨለማ ቤቱ እየመለሱኝ ነበር። ታች አርማጭሆ ተወልዶ ጎንደር ያደገው ወገኑ ማስረሻ የእስር ቤት ታሪኩን ለመናገር ስጋት ይጫነዋል። ብዙ ግፎችን አሳልፌ ያለሁ የሚለው ወገኑ ከተደጋጋሚ የእስር ምልልስ በኋላ ተወልዶ ካደገበት ቤተሰብም ከመሰረተበት እርቆ ለመኖር መገደዱን ይናገራል። ሌባ ታደራጃለህ የሚለውን ጨምሮ ፖለቲካዊ ክሶች በመርማሪዎች እንደቀረበበት የሚናገረው ወገኑ ያለምንም ወንጀል ጎንደር ከተማ ውስጥ ሁለት ዓመት እንደታሰረ ይናገራል። እኔ ያው መገባሁባቸው ቀኖች ዱ ላይ ያልተመታሁበት ያልተደበደብኩበት ቀን የለም። አንዴ ራሴን ስግስት መጀመሪያ አራት እንደሆኑ አስታውሳለሁ አንድ ክፍል ውስጥ ረዥም ሰዓት ከደበደቡ፣ እኔ ራሴን ስቼ ከጥቂት ሰዓት በኋላ ነው እኔ ያለሁበት እኔ ያወቅሁትኝ። ለመረጃ ለምን ተብሎ ነው ብቻዬን፣ አስፈሪ በሰዓቱ በጣም የሚገርመው ግን የጎንደር ከተማ ውስጥ ምንም ሰርቼው የማውቀው ወንጀል የለም። ሌባ ታደራጅ አለ፣ የተለያየ ከፖለቲካ ጋርም ታደራጅ አለ፣ ሽፍታ የሚባል አለ። በሰዓቱ በዛ በኛ ሽፍታ እንለዋለን፣ አሁን አርበኞች ግንባር እንደሚባሉት። እንደዚህ እነሱ ጋር ግንኙነት አለ ተብሎ በቃ አጋልጥ፣ ተናገር። እኔ ምንም የማውቀው ነገር ስለሌለ ምንም የምገጸውም የምለውም ነገር የለም። ብቻ በኦሮሞ ነጻ አውጪ ግንባር አባልነት ተጠርጥረው ሰባት ዓመታትን በእስር እንዳሳለፉ የሚናገሩት የአዲስ አበባ ነዋሪ እንደ ወገኑ ሁሉ የደህንነት ስጋት ይሰማቸዋል። በእስር ቤት ብዙ ድብደባና መጎሳቆል ገጥሞኛል የሚሉት ግለሰብ ማንነታቸውን መናገር አይፈልጉም። ድብደባም ተፈጽሞብኛል፣ በኤሌክትሪክም ተመትቻለሁ። ኢንተርቪው መስጠት አለብህ፣ እንደዚህ አይነት ነገር እኔ ነኝ ያደረኩት ብለህ ቃል መስጠት አለብህ በሚል ብዙ ድብደባ ተፈጽሞብኛል። በአካሌ ላይ ብዙ ጠባሳዎች እንትን ብለውብኛል። እንግዲህ ጉዳዩ የሚመለከታቸው የኢትዮጵያ መንግሥት ባለስልጣናት ለቀረቡት ወቀሳዎች ምላሽ እንዲሰጡን ያደረግነው ሞከር አልሰምረም። የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ባለስልጣናት ጥሪዎቻችንን አይመልሱም። የኢትዮጵያ ሰብዓዊ መብት ኮሚሽን ቃል አቀባይ የሰጡንን ቀጠሮ አላከበሩም። በኢትዮጵያ መንግስት ላይ የሚሰነዘሩት ወቀሳዎች ግን ለሰብአዊ መብት ተሟጋቾች እንግዳ አይደሉም። ሂዩማን ራይትስ ዎች ከአራት ዓመታት በፊት ባወጣው ሀተታ የማዕከላዊ መርማሪዎች የተጠርጣሪዎችን የእምነት ክህደት ቃል ለመቀበል እና ሌሎች መረጃዎች ለማሰባሰብ እስከ ስቅየት የሚደርሱ አስገዳጅ ስልቶች ይጠቀማሉ ሲል ወቅሶ ነበር። ከሌሎች ሀያ ተጠርጣሪዎች ጋር በአወዛጋቢው የጸረ ሽብር አዋጅ ክስ ተመስርቶበት እንደነበር የሚናገረው ቤኛ ገመዳ ከማዕከላዊ እስከ ቃሊቲ ማረሚያ ቤት ድረስ በእስር ላይ ቆይቷል። እርሱ እንደሚለው በማዕከላዊ የደረሰበትን ለፍርድ ቤት ቢናገርም መፍትሄ ግን አላገኘም። እየተገረፍን ነው እየተደበደም ነው፣ ታመን፣ ህክምና እናገኝም፣ ጨለማ ቤቱ ስለምንታስር አይናችን እየጠፋ ነው፣ ብርሃን እያየን አይደለም፣ ተጎድተናል ብለን ስንጨው ምንም ፍርድ ቤቱም ዞሮ አይሰጡንም። ወገኑ እንደሚለው እርሱ ጎንደር እስር ቤት ሲገባ ትዳሩ ተበትኗል። የተፈረደበትን የሁለት ዓመት እስራት አጠናቆ ሲወጣ ልጁን እንኳ ማሳደግ አልቻለም። ያሳልፍኩትን ሳስታውስ ብንን ያደርገኛል የሚለው ቤኛ፣ የደረሰበትም ይሁን የታዘበው ዜጋ ላይ ሳይሆን ጠላት ላይም አይደረግም ሲል ይናገራል። ርቆ የተጓዘው ቤኛ እኔ ኢትዮጵያዊ አይደለሁም እንዴ ሲል ይጠይቃል። ለጥያቄው ግን የሚከሳቸው ምላሽ ሊሰጡ አልፈቀዱም።